አይኦኤም እንደሚለው ሕገ ወጥ ድንበር አሻጋሪዎች የታጠቁ ቡድኖችና ሌሎች ወደ ሳዑዲ አረቢያ የሚፈልሱ መከላከያ የሌላቸው ኢትዮጵያውያንን በማገት ማስለቀቂያ ገንዘብ እያስከፈሉ ነው። የድርጅቱ ማዕከል ከሚገኝበት ጂኒቫ ሊሳ ሽላይን የላከችውን ትዝታ በላቸው ታቀርባለች። ዓለም አቀፍ የፍልሰት ድርጅት አይኦኤም በየመን የእርስ በርስ ጦርነት ውስጥ መግቢያ ያጡ 3500 ኢትዮጵያውያንን ወደ አገር በመመለስ ረድቷል። ከተመላሾቹ ጋር በተደረገ ሰፋ ያለ ቃለ ምልልስ ሕገወጥ ድንበር አሻጋሪዎች ስራ ፍለጋ ወደ ሳዑዲ አረቢያ የሚያመሩ ፈላሾች ላይ ያደረሱትን አሰቃቂ ግፍ መዝግቧል። የዓለም አቀፍ ፍልሰት ድርጅት አይኦኤም ቃል አቀባይ ጆዌል ምንመን አንዳንዶቹ በእርዳታ ሰራተኞች የተመዘገቡ ግፎች እጅግ አስፈሪ ናቸው ብለዋል። የተደራጁ ታጣቂ ድንበር አሻጋሪዎች ሥራ ፈላጊዎችን በመካከላቸው ከወዲህ ወዲያ እያመላለሱና እያዋከቡ ለማስለቀቂያ ገንዘብ የሚያስከፍሉ ይመስላል። የሚያስከፍሉት ደግሞ በነፍስ ወከፍ ከ2000 2 እስከ 4000 የሳውዲ ሪያል ማለትም ከ600 6 እስከ 1 1000 ዶላር የሚሆን ነው። በዚያ ላይ ሰዎች ይታገታሉ፣ ያሰቃያቸዋል፣ ይቆስላሉ። የአይኦኤም ቃል አቀባይ ምልመን በድርጅቱ የተረዱ ብዙዎቹ ኢትዮጵያውያን ስራ ፈላጊዎች በሀገሪቱ በሚካሄድ ጦርነት በአየር ድብደባ ወይንም በጥይት እንዲሁም በታጠቁ ዘራፊ ወንበዴዎች ጥቃት የቆሰሉ ናቸው ብለዋል። ህገወጥ ድንበር አሻጋሪዎቹ አንዳንድ ጊዜም ወደ ሳዑዲ ጉዞ ላይ እንዳሉ ስራ ፈላጊዎቹን እንደ አዲስ ገንዘብ አብጡ በማለት ይደበድቧቸዋል ብለዋል። በየመን አስኪ የእርስ በርስ ጦርነት የቀጠለ ቢሆንም ስራ ፍለጋ ወደ ሳዑዲ የሚያመሩ ጎስቋላ የአፍሪቃ ቀንድ አገሮች ዜጎች ሀገሪቱን ለማቋረጥ ይሞክራሉ ብለዋል ሚልመን። ይህ ሕገ ወጥ አድራጎትም ላለፉት አስር ዓመታት የተለመደ ነገር ግን አሁን የተባባሰ መሆኑን ገልጸዋል። ገንዘብ የሌላቸው ወይንም ዘመዶቻቸው ሊከፍሉላቸው ያልቻሉ ድንበር ተሻጋሪ ስራ ፈላጊዎች እንደሚደበደቡ በጥይት እንደሚቆስሉና ሰቆቃም እንደሚፈጸምባቸው ሚልመን ተናግረዋል። አይኦኤም ወደ አገር ከመለሳቸው ብዙዎቹ ተቃጥለው በጥይት ተመተውና አጥንታቸው ተሰብሮ ሕክምና የሚያስፈልጋቸው ናቸው ተብሏል።